በአፋር ክልል እዋ አካባቢ የኢትዮጵያ መንግሥት አሸባሪ ህወሓት እያለ የሚጠራውና ራሱን የትግራይ ኃይል ብሎ የሚጠራው ኃይል ትላንት ሰንዝሮታል በተባለ ከባድ የመሳሪያ ጥቃት ስድስት የሚደርሱ ሰዎች መገደላቸውን የክልሉ የሚኒሻ ጽህፈት ቤት ገለጸ። የእዋ ከተማ አቅራቢያ ነዋሪ መሆናቸውን የሚናገሩ ግለሰብ በበኩላቸው ጦርነቱ በሰላማዊ ሰዎች ላይ ሰብአዊ ቀውስ ማስከተሉን ተናግረዋል። መስፍን አራጌ ዝርዝር ዘገባ አለው። የክልሉ ሚኒሻ ጉዳይ ጽህፈት ቤት ኃላፊ አይዳ ሂሳ አስኬኤ ለአሜሪካ ድምጽ ሬዲዮ በስልክ እንደገለጹት ጥቃቱ የተፈጸመው በዞን አራት ፈንቲ ረሱ እዋ አካባቢ ነው። ያው ጥቃቱ ያው የተለመደ ነው። በአፋር ህዝብ ላይ ጅንታ በህይቦት ነው። በመድፍ በታንክ ምናምን የደበደበ ስኔታን ያለው አሁን ደግሞ እዋ አካባቢ ትናንትና ምን ሰዓት አካባቢ ጀነራል ማርፍ ሶስት አባ ተኩሶ ከአንደኛው ላይ በጣም የቤተሰብ አንድ ስብስብ የነበረበት ቦታ ላይ ጉዳት ደርሰዋል። ስድስት እስከ ሰባት ንጹሀን ዜጎች ህይወት አልፈዋል። ወደ ስምንት የሚጠጉ የቆስሩ ንጹሀን አለ እኩለ ቀን ገደማ ጁንታ ሲሉ የጠሩት ኃይል የሰነዘረው የከባድ መሳሪያ ጥቃት ከዚህ በፊት ተፈናቅለው ወደ ቀያቸው እንዲመለሱ በመደረግ ላይ የነበሩ ንጹሐንን ለሞትና አካል ጉዳት ዳርጓል ሲሉ ነው ኃላፊው ያስረዱት። በጥቃቱ ህይወታቸውን ካጡት ውስጥ ህጻናትና ሴቶች ይገኙበታል የሚሉት ኃላፊው ተመሳሳይ ጥቃቶችን በቅርቡ በአፋር የተለያዩ አካባቢዎች ላይ መድረሳቸውን ጠቁመዋል። እንደምናውቀው ጋሊኮ መራ ብቻ ከሁለት መቶ አምሳ ሰው በላይ ንጹሐን ዜጎች የተፈጨፈበት ሁኔታ ነው ያለው። ሁለት ቀን ሲደበደቡ ነው የተለያየ ህዝብ ንብረት እና የሃይማኖት ተቋማት ላይ ጉዳት ተደርሰዋል። አሁኑ እየጨፈጨፉ ያለው ትናንትናው ደግሞ ውዋ ወረዳ ላይ ጥፋት ቡድኑ እንደ ጥፋት ተደርሰዋል። እንደ ኃላፊው ማብራሪያ ጉዳቱ የደረሰው ጁንታ ሲሉ የጠሩት አካል ከተቆጣጠራቸው የአማራ አካባቢዎች ላይ ሆኖ በተኮሳቸው ከባድ መሳሪያዎች ነው። ጁንታው ዋሮ በእጅ የነበረው አካባቢ ስለሆነ ከዛ አካባቢ በተለይ አፋር ራሱ እንደ ማንኛው ኢትዮጵያ ሆኖ የራሱን ክልል ይከላከል የቆየበት ሁኔታ ስላለ ስለዚህ መርፎ ከአማራ ክልል አካባቢ ከተቆጣጠሩት ቦታዎች መርፍ የወረወሩት ና ስለዚህ ከሀሮ እስከ ሀር አካባቢ ያለው አካባቢ ነው መርፍ የወረወሩት ጉዳ የደረሰባቸውን የህብረተሰብ ክፍሎች ምን አይነት ድጋፍ እየተደረገላቸው ነው አሁን ያው ሰአቱ ያው የቆሰሉት ወደ ሆስፒታል ገብቷል ረ የተባሉ ደግሞ ወደ አዲስ አበባ እስከ ስቀደስ ይሄዱማሉ እዋ ላይ ትናንት በተሰነዘረው ጥቃት ዙሪያ ራሱን የትግራይ ሀይል ብሎ የሚጠራው አካል እስካሁን የሰጠው ምላሽ የለም ከዋ ከተማ በቅርብ ርቀት የሚኖሩ አብዱ አሊ የተባሉ ግለሰብ በጦርነቱ ምክንያት ስለደረሰው ሰብአዊ ቀውስ እማኝ ነኝ ይላሉ አጠቃላይ ፈንቲረሱ ያለ ማህበረሰብ በሙሉ ተፈናቅሏል ማህበረሰቡ ጦርነቱን ሸሽቶ ሲፈናቀል በፍጥነት መውጣት ያልቻሉ አረጋውያንና ህጻናቶች ደግሞ የጥቃት ሰለባ ሆነዋል። አብዛኛዎቹን የብልጽግና ደጋፊ ናችሁ ወይም ደግሞ ቤተሰቦቻችሁ የብልጽግና አመራር ናቸው በሚል ሽማግሌዎች ሳይቀር ከገጠር ቀበሌዎች እያመጡ ከተማ ላይ እንዲረሸኑ ተደርጓል። ለምሳሌ አሁን የእዋ አስተዳደር አጎቱ በዛ አኳህን እንዲሞት ተደርጓል። ተረሽኖ ማለት ነው። የክልሉ ደግሞ እንደዚሁ ምክትል ኮሚሽነር ደግሞ አባታቸው በእነዚህ አይነት ሁኔታ ተገሏል ማለት ነው። በጅንታው አማካኝነት በቆዩባቸው ጊዜያቶች አካባቢውን ሲቆጣጠሩ አትሄዱም ብለው ያገቷቸውን አርብቶ አደሮች በግድ ፍየልና ከብት እያረዱ ነው እየተመገቡ የቆዩት በጉልበት ማለት ነው። አካባቢውን ተቆጣጥሮ የነበረው ኃይል ለቆ እንዲወጣ ቢደረግም ያደረሰው ሰብዓዊና ቁሳዊ ጉዳት ግን ከባድ መሆኑን ጠቅሰዋል። ምንም አይነት ነገር ሳይተው ነው ዘርፈው የሄዱት ከዛ አካባቢ ማለት ነው። የመንግስት ቢሮዎቹን በሙሉ አውድመዋል። ትምህርት ቤቶችን አውድመዋል። ጤና ኬላዎችን፣ ጤና ጣቢያዎችን፣ የክልሏን ሆስፒታል ሙሉ መብሎ አውድመው ነው የሄዱት። ከዚህ ቀደም በተመሳሳይ በጋሊኮማ መጠለያ ጣቢያ በተጠለሉ ሰዎች ላይ በተሰነዘረ ጥቃት ከሁለት መቶ በላይ ንጹሃን ዜጎች ህይወታቸው ማለፉ ይታወሳል። መንግስት ድርጊቱን ፈጽሟል ያለውንና በአሸባሪነት የፈረጀውን አካል ተጠያቂ ሲያደርግ ህወሓት በበኩሉ በቃል አቀባዩ በኩል ድርጊቱን አልፎ ፈጸምኩም ሲል አስተባብሏል። ከአፋር ህዝብም ጋር ጥል እንደሌለው ገልጸው ነበር። በአንጻሩ ህወሀት ከአፋርም ከኢትዮጵያ ህዝብም ጋር ጸብ እንዳለው የሚያሳይ ተግባር ፈጽሟል ሲሉ ይከሳሉ። አቶ አብዱ ዛንዳኛ የአፋር ማህበረሰብ ወንድማ ህዝባችን ነው፣ አፋር ህዝብ ላይ የምናደርሰው ጥቃት የለም ይላሉ። የአፋር መሬትን ሲወርዱ ግን የአፋርን ባንዲራ አውርደው የህወሀትን ባንዲራ እየሰቀሉ ሴቶችን እየደፈሩ የአርብቶ አደሩን እንስሳ ደግሞ በጉልበት እያረዱ እየተመገቡ እንደገና ደግሞ ሽማግሌዎችን እና አርጋውያንን ደግሞ የብልጽግና ደጋፊዎች ናችሁ እያሉ ሲረሽኑ ነው የቆዩት። ራሱን የትግራይ ኃይል ብሎ የሚጠራው አካል ከኦሮሚያ ክልል የመጡና አፋር ላይ በነበሩ የኦሮሚያ ታጣቂዎች ላይ የተመጠነ ሲል የገለጸውን ጥቃት መፈጸሙን ከዚህ በፊት ማረጋገጡ ይታወሳል። በአፋር ክልል በተለይ ከዞን አንድ ከጭፍራ ከዞን አራት ፈንቲ ረሱ ደግሞ ከእዋ አውራ ከለዋንና ያሎ ከተባሉ አካባቢዎች በመቶ ሺዎች የሚገመቱ የህብረተሰብ ክፍሎች መፈናቀላቸው እየተነገረ ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጋው። በእንዲህ እንዳለ ትግራይ ክልል ውስጥ ያለውን ሁኔታና ቢሮአቸው ገጥሞታል ያሉትን ተግዳሮት አስመልክተው ለቪኦኤ መግለጫ የሰጡት የትግራይ ኮሚኒኬሽንስ ቢሮ ኃላፊ መሆናቸው የተነገረው ወይዘሮ ሊያ ካሳ ለችግሮቹ መፍትሄው ጠላት ናቸው ያሏቸውን ኃይሎች ግብዓተ መሬት መፈጸም ነው ብለዋል። አለም ፍስሀ ከመቀሌ የላከውን ዘገባ ከሌሎች ጭብጦች ጋር አቀናጅታ ኤደን ገረመው ተከታዩን ታቀርበዋለች። ወይዘሮ ሊያ ካሳ ከዓለም ፍስሀ ጋር ባደረጉት ቆይታ ጠላቶቻችን ሲሉ የጠሯቸው ኃይሎች ትግራይ ውስጥ ግፍና በደል ማድረሳቸውን እንዲሁም ሀብትና ንብረት ማውደማቸውን በመግለጽ ከሰው እርሳቸው የሚሰሩት የሚዲያና ኮሚኒኬሽን አካልም መረጃ ማሰራጨት እንዳይችል ውድመት የተፈጸመበት መሆኑን ተናግረዋል። ወይዘሮ ሊያ አክለውም ክልል ውስጥ ደርሰዋል ያላቸውን የምጣኔ ሀብትና ማህበራዊ ችግሮች ለዓለም ማህበረሰብ ማሳወቅና ተጠያቂዎችም በዓለም የወንጀል ችሎት ፊት እንዲቀርቡ ለማድረግ እንደሚሰራ ሰላም ገልጸዋል። ከዚህም በተጨማሪ በዋነኝነት ይህንን ጦርነት በሕዝባችን ዘንድ የታወጀ ጦርነት ስለሆነ ሕዝባችን አሁንም የአጠቃላይ የጦርነቱን አስከፊነትና ሰለዋነቱን እንደተጠበቀ ሆኖ ነገር ግን ጦርነቱ በአጭር ጊዜ እንዲያበቃ እነዚህ ጠላቶች ግብአተ መሬት እንዲገቡ ግብአተ መሬት ከገቡ በኋላም ሕዝባችን ሉና እንዲያደረግጥና የራሱ እድል በራሱ እንዲወስን ለማድረግ የሚያስችል ስራ ለመስራት በአጭር ጊዜ አባቶቻችን ለመደሰስ የሚያስችል ቁባናና ብቃት ሊኖረን ይገባል። ስለዚህ ህዝባችን በእያንዳንዱ የሚካሄዱ የዚህ አጠቃላይ የጦርነቱ ሂደት ባለቤት ሆኖ ባለቤት በመሆን አጠቃላይ በድል እንድንቀዳጅ ድል መሰንን እነዚህ ወራሪዎች ግብዓተ መሬት አስገብተንም ነገር ትግራይ ከወራሪዎች ነፃ ምትወጣበት ወራሪዎችን ግብዓተ መሬት የሚገቡበት ሁኔታ እንዲፈጠር ራሱ አሁንም ትግሉን እንዲያሳፍም ለማድረግ የሚያስችል የተለያዩ መለክቶች አጀንዳዎችን መሰረት አድርጎ እንዲሰሩ ይጠበቃል። ማለት ክልሉ የተለያዩ አገልግሎቶች የተቋረጡበት መሆኑንም ወይዘሮ ሊያ ጠቁመዋል። በሁሉም ነገር መዝጋት ስር ይኖራት ባንክ፣ የተለያዩ መሰረታዊ ሸቀጦችን እንዳይገቡ መንገድ መንገዱ እንኳን ከዚህ በፊትም ከሶስት አመት አራት አመት አምስት አመት ሊሆን ይችላል ከተዘጋ። ስለዚህ እነዚህ ሁሉም ዘግተው አጠቃላይ ማህበራዊ ኢኮኖሚያዊ ቀውስ እንዲያጋጥመው በረሃብ እንዲያ ተበይኖበታል ትግራይ ህዝብ ዘንድ ላይ ማለት ነው። ስለዚህ ይህንን ለመመለስ አሁን ባለው ሁኔታ መፍትሄው አንድና አንድ ነው። ጠላቶቻችን ለአንደኛ ለመጨረሻ ግብአት መሬት ማስገባት ነው ዋናው መፍትሄ እንጂ አጠቃላይ መሰረተ ልማቱን አሁን አሁን ባለበት ሰዓት ይፈታል ተብለው ከተወሰደ የዚህ ቁልፍ ዋነኛ መፍትሄ ጠላት እስከናካቴው መደምሰስ እና ነገር ትግራይ ክልል ውስጥ ለተፈጸሙት ጥፋቶችና በደሎች ፌዴራሉ መንግስት ተጠያቂ የሚያደርገው በሽብርተኛነት የፈረጀውን ህወሀትን ነው። ህወሀት የትግራይ ሀይሎች የሚላቸውን ተዋጊዎቹን በአማራና አፋር ክልሎች ውስጥ ከያዛቸው አካባቢዎች ለማስወጣት ፌዴራሉ መንግስትና የአማራ ክልል ሀይሎች በሁሉም ግንባሮች የፍጻሜ ያሉትን የማጥቃት ዘመቻ ከፍተውብኛል ሲል ትላንት መግለጫ ማውጣቱ ይታወሳል።